ኤርትራዊ አሜሪካዊ የራፕ ሙዚቀኛና ዘፋኝ ኤርሚያስ አስገዶም ለጊዜው ማንነታቸው ባልታወቀ ሰዎች በተተኮሰበት ጥይት ተገድሏል። በመድረክ ስሙ ኒፔስ ሀይስ በሚባለው ኤርሚያስ ሎስ አንጅለስ ከተማ ውስጥ ሃይድ ፓርክ መንደር ከሚገኘው የልብስ መደብሩ ደጃፍ ላይ የተገደለው ትናንት እሁድ ነው። የሎስ አንጅለስ ሪፖርተራችን ዳንኤል አርጋው ዝርዝር ዘገባለው ሙ ኒፕሲ ሀስል በሎስ አንጀለስ ከተማ ውስጥ ክሬንሾና ስላውሰን የአልባሳት መደብሩ አቅራቢያ ላይ ማንነታቸው ለጊዜው ባልታወቁ ግለሰቦች በትላንትና እለት በመኪና ውስጥ በተከፈተበት የተኩስ ሩምታ ስድስት ጊዜ በጥይት ተተኩሶ ህይወቱ ማለፉን ፖሊስ አስታውቋል። ፖሊስም ገዳዮችን አሳዶ ለመያዝ ክትትል እያደረገ መሆኑን ገልጿል። ኒብሲ ሀስል ወይም ኤርሚያስ አስገዶም በራፕ የሙዚቃ ስልት የዓለም መገናኛ ብዙሃንን ቀልብ ከጊዜ ወደ ጊዜ እየሳበ የመጣና ከድሬክ ቢንግ ሾ ና ሪክ ሮክስ ጋር አብሮ የሰራ ዝነኛ ራፐር ነበረ። ሰላሳ ሶስት ዓመቱ በትናንትናው ዕለት ህይወቱን ያጣው ይኸው ዝነኛው ራፐር የሙዚቃ አቀንቃኝ ኤርሚያስ አስገዶም ወይም ኒፕሲ ሐስል በማህበረሰብ አገልግሎት በመስጠት ባደገበት አካባቢ በዝቅተኛ የኑሮ ደረጃ ህይወታቸውን ለሚገፉ አብሮ አደጎቹ በመርዳት ይታወቃል። በተያያዘ ዜናም ፖሊስ አክሎ እንዳለው ለጊዜው ማንነታቸው ይፋ ያልሆኑ ሁለት ግለሰቦች በጥይት ተመተው ህክምና ላይ መሆናቸውም ገልጸዋል። ኒፕሲ ሐስል ባሳለፍነው ወር በሎስ አንጀለስ ከተማ በተካሄደው የግራሚ አዋርድ ዕጩ ተወዳዳሪ እንደነበር የሚታወስ ነው። ላለፉት ሀያ ሁለት አመታት ያህል ኒፕሲ ሐስልን በቅርብ አውቀዋለሁ። ባህሉን፣ ሀገሩን የሚወድ ድንቅ የሙዚቃ ባለሙያ ነበር ይላል የቅርብ ጓደኛውና ወዳጁ ክብሮም ተስፋ ግዮርጊስ። ነዋሪነቱ ሎስ አንጀለስ ከተማ ሲሆን ስለዚሁ የሙዚቃ ባለሙያ የሚከተለውም ብሏል። እኔ እንብስ ሲማቀው በአስራ ዘጠኝ ዘጠና ሰባት አባቱ ከኔ ጋር አንድ ላይ እንሰራ ነበር እና ወደ አባቱ ስራ ብዙ ጊዜ ስለሚመጣ፣ ከዛ በኋላ ደግሞ በኮሚኒቲያችን ውስጥ እየመጣ እግር ኳስ መጥቶ ያይ ነበረ። ከዛ ቀጥሎ ወደ ሙዚቃ አለም ከገባ በኋላ እንገናኝ ነበረ። እንደው በህይወት በነበረበት ወቅት ምን አይነት ሰው ነበረ ኔፕሲ ሀስል ወይም ኤርሚያስ አስገዶም? ኔፕሲ በህይወቱ እያለ በጣም ሀበሻ በጣም ይወድ የሀበሻ ካልቸር፣ የሀበሻ ባህል ሁሌ በቃ ለማሳየት የሚፈልገው ሀበሻ የሱ ሸው ኮንሰርት ምናምን ሲኖር ደግሞ ሀበሻዎች በነጻ ያስገባ ነበር። በቃ ብዙ ፍቅር ያሳየ ዜጋ ነበረ። እንደው ለመጨረሻ ጊዜ መቼ ነበር ያገኘው? እስኪ ለመጨረሻ ጊዜ ሁለት ወር ሶስት ወር ያደርጋል አንድ ላይ ሚኒያፖሊስ ከተማ ውስጥ አንድ ላይ ነበርን። ብዙ ቁጭ ብለን አውርተን ነበር። በቃ አሁን አዲስ ነገር ወደ ሀገር ቤት ሄዶ አገሩን ለማየት እንደገና ከዚህ በፊት ሄዶ ነበረ። አሁን ግን በቃ ኢትዮጵያ ውስጥ በኤርትራ ውስጥ ያለውን ሰላም በጣም ተደስቶ እንደገና ሄዶ በአሁኑ ጊዜ ያላርላ አገር ቤት ለማየት በጣም ፍላጎት እንደነበረው ነገር የነበረ ኒፕሲ ሀስል እንደ ምንድን ነው የሚወደ የነበረው ቀርበ ስታጫውተው ምን ሄደ ነበር እስኪ ትዝታውን ወደ ኋላ ሄደን እስኪ አጋራል ኒፕሲ ሀስል በጣም ደስ የሚለውና በጣም ልቡ የሚያረካው በቃ ለኮሚኒቲ ሄዶ መስራት አዲስ ነገር ትምህርት ቤት የትምህርት ቤት መስራት እንደሱ እንደሱ አይነት ነገሮች ነው። በቃ የሚታየው በእሱ ለህዝብ ልብስ አዲስ ይሰጣል። ብዙ ነገሮች በቃ ኮሜንት ውስጥ ሲያግዝ ነበረ። ክብሮም ተስፋ ጊዮርጊስ ስለጊዜ እጅግ አድርጌ አመሰግናለሁ። do oh,